በዓለም የኤድስ ቀን ላይ ወደ ተዘጋጀው ፕሮግራም እናልፋለን። ዛሬ ህዳር 22 የዓለም ኤድስ ቀን ነው። አሁን ባለንባት ሰዓት በዓለም ላይ 34 ሚሊዮን ሰው ኤች አይ ቪ በደሙ ውስጥ ይገኛል። በተባበሩት መንግስታት ድርጅት የኤድስ መርሃ ግብር ዩኤን ኤድስ መረጃ መሠረት ባለፈው 2011 ዓ ም ውስጥ በቫይረሱ አዲስ የተያዙ ሰዎች ቁጥር 2 ሚሊዮን 500 ሺህ ነው። በዚያው በ2011 እንደ አውሮፓ አቆጣጠር በኤድስ ምክንያት 1 ሚሊዮን 700 ሺህ ሰው አልፏል። ከጥቂት ዓመታት በፊት የነበረው የኤችአይቪ ፈጣንና የስፋት መዛመት እየቀነሰ ነው ሲል ዩኤንኤድስ አበረታችና በጎ ዜናም አብሮ አውጥቷል። ዘንድሮ በአፍሪካ ከፍተኛው የስርጭት መጠን ማሳያ ካላቸው አገሮች መካከል ስዋዚላንድ ሰንጠረዡን በ26 ከመቶ ስትመራ ቦትስዋናና ለሶቶ በ23.4 እና በ23.3 ከመቶ ይከተሏታል። የዛሬ 10 ዓመት አካባቢ የዓለም የኤድስ ስርጭት ጣሪያ ሁና ዝርዝሩን ስትመራ የነበረችው ደቡብ አፍሪቃ ብዙ እድገት አስመዝግባ ዛሬ በ17.3 ከመቶ የስርጭት መጠን አራተኛ ነች። ዚምባብዌ፣ ናሚቢያ፣ ዛምቢያ፣ ሞዛምቢክ፣ ማላዊና ኡጋንዳ እንደ አሰላለፋቸው ከአምስተኛ እስከ አስረኛ ሆነዋል። ለመሆኑ በአንድ ወቅት ደቡብ አፍሪካንና ህንድን ተከትላ በዓለም ሶስተኛ የነበረችው የኤች አይቪ ስርጭት መናኸሪያ የቱ ለኢትዮጵያ የዛሬ ሰልፍ ይህት ጋይሁ ምላሽ ውስጥ በምን ሁኔታ እየተካሄደ ነው? የስጋት አካባቢዎች ይኖሩ ይሆን? አዎ አሉ ውይይት ይዘናል። አቶ አለሙ አኖ በኤች አይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት የዘርፍ ብዙ ምላሽ ማስተባበሪያ ዋና ዳይሬክተር፣ አቶ ደረጃ አለማየሁ ኤች አይቪ በደማቸው ውስጥ የሚገኝ ሰዎች ማህበራትና መረቦች መረብ ዋና ዲሬክተር አቶ መንግሥቱ ዘመነ፣ የአንጋፋውና በኢትዮጵያ ከግዙፎቹ ኤች አይቪ በደማቸው ውስጥ የሚገኝ ሰዎች ማኅበራት አንዱ የሆነው የመቅድመ ኢትዮጵያ ዋና ስራ አስኪያጅ እና ዶክተር አጎናፍር ተካልኝ በኤች አይቪ ኤድስ የሚሰጠው ምላሽ ቀዳሚ ተሳታፊ መሪና ተሟጋች እንዲሁም አሁን የኢትዮጵያ የወባ መከላከያና መቆጣጠሪያ ኮንሰርቲየም ዋና ዲሬክተር በውይይቱ ውስጥ ይሳተፋሉ። ሰሎሞን አባተ ነው ያዋያቸው። አብራችሁን ቆዩ። ዶክተር አጎናፍር ተካልኝ፣ አቶ አለሙ አኖ፣ አቶ ደረጃ አለማየሁ፣ አቶ መንግስቱ ዘመነ በቅድሚያ በጣም አመሰግናለሁኝ፣ ለጊዜያችሁ በአድማጮቻችን ስም ኤድስን ለመዋጋት እየተደረገ ባለው ትግል ውስጥ በግንባር የቆማችሁ ሰዎች ናችሁና ለዚህ ዕለት እንኳን በሰላም አደረሳችሁ እላለሁኝ። እንኳን አብሮ አደረሰን። እሺ፣ አሜን። እስቲ ወደ ውይይታችን በቀጥታ አሁን ንግባና የዘንድሮውን የዓለም የኤድስ ቀን ስንገናኝ ኢትዮጵያ ውስጥ ከምን አይነት ውጤት ጋር ምን የተጨበጠ ነገር ይዘን ነው? ከኤች አይቪ ኤድስ የምላሽ ማስተባበር ዳይሬክቶሬት ዳይሬክተር ከአቶ አለሙ አኖ ልነሳ። አመሰግናለሁኝ ሰለሞን። እንግዲህ ዘንድሮ በዓለም ለሀያ አምስተኛ ጊዜ በሀገራችን ደግሞ ለሀያ አራተኛ ጊዜ የሚከበረውን የዓለም ኤድስ ቀንን የምናከብረው ዓለም የተስማማበት መሪ ቃል አለ። ይኸው ምንድን ነው ዜሮ ቪዥንን ከግብ ለማድረስ የምንነሳ ነው። ይህም በሀገራችን ሁኔታ አንድም ሰው በኤች አይቪ ኤድስ እንዳይያዝ እንዳይገለል እና እንዳይሞት የሚል ሲሆን የአመቱ መሪ ቃል በዋናነት የሚያተኩረው አንድም ሰው በኤችአይቪ እንዳይያዝ የሚል ነው ማለት ነው። ይህንም ከግብ ለማድረስ ሀገራችን እያስመዘገበችው ያለው የእስካሁን ተሞክሮ አበረታች ውጤቶችን የሚያሳዩ ናቸው በማንኛውም መልኩ ማለት ነው። በተለይም ዩኤን ኤድስ በዚህ በሀያ አስራ ሁለት ያወጣው ሪፖርት የሚያሳየው በተለይ የቫይረሱን ስርጭት በመቀነስ አኳያ፣ በየአመቱ በቫይረሱ የሚያዙ ወገኖችን ቁጥር ከመቀነስ አኳያ ኢትዮጵያ ጥሩ አበረታች ውጤት ላይ መሆኗን ያመለክታል ይኸውም ዘጠና ከመቶ እንደቀነሰ ና እንደዚሁም ደግሞ በኤች አይ ቪ ኤድስ ሳቢያ የሚሞቱ ወገኖችን በሀምሳ ሶስት ፐርሰንት እንደቀነሰ የሚያሳየን ነው። ስለዚህ አጠቃላይ ስናየው ውጤቱ ወይም እየተሰሩ ያሉ ስራዎች ስርጭቱን በመቀነስም በሞት በኩልም በመግለልና አድሎን በሚፈጽሙ ነገሮች ላይ እየተደረገ ያለው የሚያበረታታ ውጤትን እያሳየን ና በተለይም ደግሞ የምዕት አመቱም ግብ ለማሳካት በሀያ አስራ አምስት ተይዞ ያለውን ወደዛ የሚያንደረድሩ ስራዎች እየተሰሩ ና የአሁኑም ውጤቶች ደግሞ ለዛ የሚያበረታ የተሳሳቱ ናቸው ብለን ነው የምናምነው። እና በዚህ ነጥብ ዙሪያ ነው እያከበርንም ያለ ነው ማለት ነው። አመሰግናለሁ። አቶ አለሙ፣ የወቅቱ መሪህ እንዳሉት ዜሮ ነው። ባለፈው የዓለም የኤድስ ጉባኤም ላይ ይሄው ጉዳይ ተነስቶ ነበረ። ከኤድስ ነጻ የሆነ ትውልድን መፍጠር ነው የወደፊቱ እንቅስቃሴ። ታስታውሳላችሁላችሁም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሂላሪ ክሊንተንም በዚሁ ላይ አተኩረው ነበረ ንግግራቸውን ያደረጉት እና ይቻላል ወይ ይደረሳል ወይ? በመጪዎቹ ጥቂት ዓመታት ውስጥ ከኤድስ ነጻ ወደሆነ ትውልድ የመጓ አዝማሚያ ዶክተር አጎናፍር ፣ እኔ የማይቻል ነገር የለም ብዬ ነው የማስበው። እንዲቻል ማድረግ አለብን። እንዲቻል ለማድረግ ደግሞ አንድ ወገን ብቻ ማለትም መንግስት ብቻ ወይንም መንግስት ያልሆነ ድርጅት ብቻ ወይንም ሃይማኖት ተቋማት ብቻ፣ ቤተሰብ ብቻ የሚሰራው ሳይሆን አጠቃላይ በአንድነት በመተባበር ይቻላል። ቅርብ ጊዜ ኢካሳን ራሱ ኢትዮጵያ ስታዘጋጅ ኢትዮጵያ አቅም ላይኖራት ይችላል በጥሩ ሁኔታ ላይ ሊዘጋጅ ይችላል ተብሎ የነበረው እስካሁን ከተደረጉት ኢካሳዎች በሙሉ በጣም ጥሩ እንደሆነ ነው ምስክርነት የተሰጠው አዲስ አበባ ላይ የኢካሳ ስብሰባ በሚያልቅበት ጊዜ። ስለዚህ ያ ነገር ውጤት ያመጣው በአንድ ሰው ብቻ አይደለም። አመራሩ ጠንካራ መሆን አለበት። አመራር ጠንካራ ከሆነ ህብረተሰቡን እንዲሳተፍ ካደረግን በይበልጥ ደግሞ ሪስክ ግሩፕስ የምንላቸውን ካሳተፍናቸው በይበልጥ አሁን ያለብን የኢኮኖሚ ችግር በዓለም ላይና በሀገራችን ላይ የተንሰራፋውን ድህነትን መቅረፍ የምንችልበት ሁኔታዎች ላይ የምንረባረብ ከሆነ ይቻላል። ትንሽ ለአድማጮች ግልጽ ለማድረግ ያህል ኢካሳ ማለት የአፍሪካ የአባለዘርና የኤድስ ጉባኤ ማለት ነው። ትክክል ነው። ከኤድስ ነጻ የሆነ ትውልድ የመፍጠር ነገር ሲነሳ ከኤድስ ነጻ እንሆናለን እንጂ ኤች አይ ቪን ሊያቆመው ሊያጠፋው የሚችለው ሌላ ሳይንሳዊ ዘዴ ካልተገኘ በስተቀር ጥቂት የሚባሉ ቫይረሶች እንደጠፉት ማለት ነው፣ ካልተገኘ በስተቀር ክትባት እየተፈለገ ነው። ጥሩ ውጤቶች እየታዩ ነው። እሺ መለሳለሁ መለሳለሁ። ዶክተር አጎናፍር ወደዚህ እና ከኤች አይ ቪ ነጻ የሆነ ትውልድ የመፍጠር አዝማሚያ ምናልባት የተራዘመ ጊዜ ሊጠይቅ የሚችል ነው ነው የሚባለው እና ይሄንን አባባል ከኤች አይ ቪ ኤድስ ጋር የሚኖሩ ወይም ኤች አይ ቪ በደማቸው ውስጥ የሚገኝ ሰዎች እንዴት ይገነዘቡታል? እንዴት ይመለከቱታል? ዩኒቨርሲቲ በኔትወርክ ኦፍ ኔትወርክስ ዳይሬክተሩ አቶ ደረጃ ለማየሁ ምን ይላሉ? በጣም አመሰግናለሁ። እንግዲህ ኢትዮጵያ ውስጥ ብዙ ለውጦች አሉ። በተለይ በሁለት ሺ አስራ አንድ የተጠናው የጤና ጥናት እንደሚያሳየው ኢትዮጵያ ከሰሃራ በታች ካሉት ሀገሮች ስርጭቱ በግማሽ የቀነሰበት ሁኔታን ያረጋግጣል። በተለይ አሁን ደግሞ የመድኃኒቱ ስርጭትን በተሻለ ሁኔታ ላይ ይገኛል እና መረጃውን በተሻለ ሁኔታ ነው ህዝቡ ጋር ተደራሽ እየሆነ ነው። እንግዲህ ምን ማለት ነው? በሁለት ሺ አስራ አምስት ማንም ሰው ከዛ በኋላ አይያዝም? ማለት ሙሉ በሙሉ ይሄ ነገር ትክክለኛ ሊሆን ይችላል የምል ግንዛቤ ላ ይህ ማለት ምን ማለት ነው? ቁርጠኝነቱ ካለ በተለይ መንግስታት የሚያደርጉትን እንቅስቃሴ ህብረተሰቡን ያማከለ እና ህብረተሰቡ ጋር ተደራሽ አገልግሎቶች ካሉ ማድረግ ይቻላል። ይህንን ያሳያል ማለት ነው። እና ብዙውን ጊዜ እንደዚህ አይነት እቅዶች ስታቀሉ በጣም በከፍተኛ ደረጃ ይታቀላሉ። ይህም ማለት ህዝብን ለማነሳሳት መንግስታትን ለማነሳሳት በዚህ ዙሪያ የሚሰሩት ድርጅቶች በጠንካራ አመራር ወደዚህ በቆራጥነት እንዲጓዙ የሚያግዝ እቅድ ስለሆነ ይህ በጣም የሚደገፍ ሀሳብ ነው። ይሄ በዚህ ምክንያት ይሳካል። እኛም የምንረዳው ምንድን ነው፣ አሁን ካለው ተጨባጭ ሁኔታ ተነስተን እያየን ያለ ነው ለውጥ ለዚህ አመላካች ነውና ልንደርስበት እንችላለን ማለት ነው። ይህ ብቻ አይደለም። አሁን መድኃኒት እየተጠቀሙ ያሉት ሰዎች ራሳቸው የኤች አይቪ ቀና ወደ ልጅ እንዳይተላለፍ መድኃኒት ተጠቅሞ ኤች አይቪ የሆነ ልጅ እየወለዱ ነው። ይሄም ራሱ አንዱ ትልቅ ናሙና ነው። ይሄ ማለት ይህ ሕክምና ባይኖር ኖሮ አሁን የምወለደው ልጅ ከቫይረሱ ጋር ይወለድና ቀጣይነት ይኖረዋል። ይህን ግንዛቤ አግኝቶ ይህን አገልግሎት መጠቀም የዚህ ሁሉ ሁሉ አመላካች መንገድ ነው ብዬ ነው እኔ የምገምተው። በዚህ ጸረ ኤች አይቪ ትግል ውስጥ በቀጥታ በግንባር ከተሰለፉት ተቋማት ወይም ድርጅቶች አንዱ መቅደም ነው። አቶ መንግስቱ ዘመነ እርሶስ ምን ያስባሉ? ይቻላል ወይ ከኤድስ ነጻ የሆነ ትውልድ በዚህ አጭር ጊዜ ውስጥ መፍጠር? የህብረትና አንድነት ካለ በኤች አይቪ ላይ አንድነት ክንዳችንን ካነሳን ልንደርስበት እንችላለን የሚል እምነት አለ። ምክንያቱም በአሁኑ ሰዓት በኢትዮጵያ ላይ ኤች አይቪ በደማቸው ያለባቸው ሰዎች ማህበራት በስፋት እየወጡ ባሉበት ወቅት መቆጣጠሩን በዛው ያ ልንቆጣጠረው ና ለታየው እንችላለን ብዬ አስባለሁ። እንደ ተባለው ይህንን ዘመቻ ባዶ ወይም ካምፔን ዜሮን ተግባራዊ ማድረግ ከሚቻልባቸው መንገዶች አንዱ ተብሎ ሲነሳ የነበረው ከእናት ወደ ልጅ የመተላለፍን ነገር መቆጣጠር ነው። ኢትዮጵያ ውስጥ ደግሞ ለብዙ ጊዜ ችግር አለበት ሲባል የነበረ የምላሽ ዘርፍ ነው። ሌላኛው የመድረስ ወይም ደግሞ የተደራሽነት ጉዳይ ነው። ይሄ አክሰስ ፎር ኦል አካሄድ እንዴት ነው ኢትዮጵያ ውስጥ አሁን የተያዘው? ከአቶ አለሙሉ ጀምር። አመሰግናለሁ። ሌሎቹም እንደጠቀሱት ይሄንን የምንሳመቱን ግብ በተለይ ይሄ ዘመቻ ዜሮ ወይም ዜሮ ቪዥን የሚለውን ነገር ማሳካት ይቻላል ወይ የሚለው ነገር እንደተባለውም የጋራ ጥረትና የጋራ ርብርቦች ወይም በጋራ የመቆምና የመስራትን በተለይም ደግሞ በየደረጃው የሚገኙ የአመራር አካላትም ሆነ ኢቨን በግለሰብ ደረጃ ሁሉም ነገሬ ወይም ጉዳዬ ብሎ ከተነሳ የማይሳካ ነገር የለም። እንደተባለው እንግዲህ ይህን ልናሳካ የምንችለው ትልቁ ነገር የ የአገልግሎት አቅርቦትን የማቅረብ ነው፣ ተደራሽ የማድረግ እና ተገልጋዮች ደግሞ ያንን አገልግሎት በቅርበት እንዲያገኙ የማድረግ ጉዳይ ነው። ስለዚህ አጠቃላይ ቀደም የነበሩትን ሁኔታዎች በምናይበት ሰዓትና ዛሬ ያለንበትን ሁኔታ ስናይ እጅግ የሚያበረታታ ነው። ለምሳሌ እንደ ኢትዮጵያ አቆጣጠር በአስራ ዘጠኝ ዘጠና ሰባት የነበረ ሁኔታ የጸረ ኤርት ሕክምና ወይም ደግሞ የምክርና የምርመራ አገልግሎት ይሰጡ የነበሩ ተቋማት ዛሬ ከምን ተነስቶ ምን ደርሷል የሚለው ራሱ ወዴት እያመራን እንደሆነ ያሳያል። ለምሳሌ በቀደም ሲል በሶስት ተቋማት የተጀመረው ና ዛሬ ወደ ስምንት መቶ አርባ አካባቢ የደረሰ ነው የኤ አር ቲ መድኃኒቶች የሚሰጡበት ና እንደዚሁም የህግ ምክርና ምርመራ አገልግሎት ከ ስድስት መቶ ወደ ሁለት ሺ ስምንት መቶ በላይ ሆነ። ከዚህም ደግሞ ወደ ከግማሽ በላይ የሚሆኑት የቫይረሱን ስርጭት ከእናት ወደ ልጅ የመከላከል አገልግሎት የሚሰጡ ናቸው። ይሄ እንግዲህ መንግስትም ሆነ እንደ ስትራቴጂ ወይም ስትራቴጂክ እቅዳችን የሚያሳየው ይህንን እውን ለማድረግ ምን ማድረግ አለብን? ምን ስትራቴጂዎች ተዘጋጅተዋል? እንዴት ብንሄድበት ይሻላል የሚለው ዋናው ጉዳይ ሲሆን በተለይ አንደኛ አገልግሎትን ወደ ተገልጋዩ የማቅረብ ጉዳይ ነው። አገልግሎቱ ካለ ደግሞ ተገልጋዮች እይገለገሉበታል ወይ ተገልጋዮች ተገልጋዮችስ የአገልግሎቱን መኖር ያውቃሉ ወይ የሚለውን ስራ የመስራት ነው። በተለይ ሰርቪስ ዴማንዲንግ ቢሄቪየር እንዲኖር የማድረግ ጉዳይ ነው። ስለዚህ በተለይ ማለት መፈለግ አገልግሎቱን ራሳቸው እንዲፈልጉ ማድረግ ማለት ነው። እንዲጠይቁ ማድረግ ማለት ነው አገልግሎቱን እንዲፈልጉ አገልግሎቱ ያስፈልገኛል የማለት ጉዳይ አንዱ ነው። አገልግሎቱን መኖሩንም እንዲያውቁ ማስደረግ ሌላ ጉዳይ ነው ማለት ነው። ምክንያቱም አውቆ አገልግሎቱን በቅርብ አለማግኘት ሊኖር ይችላል። ለዛ ደግሞ አገልግሎቱ ያስፈልገኛል ብሎ የመጠየቅ መብት እንዳለው፣ ሁለተኛ ደግሞ አገልግሎቱ እያለ የአገልግሎቱን መኖር የማያውቁ ሊኖሩ ይችላሉ። በተለያዩ ምክንያቶች አገልግሎቱን ላይጠቀሙ ይችላሉ። አንደኛ በግለሰብ ደረጃም በማህበረሰብ ደረጃም በተቋም ደረጃ የሚሰሩ ስራዎች ናቸው ይህን ለውጥ ሊያመጡ የሚችሉት ማለት ነው። ስለዚህ በተለይ ሴቶችን ማዕከል ያደረገ የዚህ የጤና ልማት ሰራዊት የሚል በቀበሌ ደረጃ የሚንቀሳቀስ አንድ ለአምስት ቡድን አመሰራረት ጥሩ ተሞክሮ ነው ያሳየ በተወሰኑ ክልሎችና ወረዳዎች ላይ እንደ ናሙና ጥናት ተደርጎ የሚያበረታታ ምክንያቱም በመውለድ እድሜ ክልል ውስጥ ያሉ እናቶች ለቤተሰብ ምጣኔም ሆነ ቫይረሱን ከእናት ወደ ልጅ መተላለፍ ለመከላከል በቂ ሕክምና ወይም በቂ ክትትል እንዲያደርጉ ምክርም እንዲያገኙ የሚደረግበት ሁኔታ ነው። ስለዚህ ማንኛውም ነፍስ ጡር እናት በጤና ተቋም ከቅድመ ወሊድ አገልግሎት በወሊድ አገልግሎትና ድህረ ወሊድ አገልግሎትን እንዲያገኙ፣ አንደኛ እንዳልኩኝ አገልግሎቱን የማቅረብ ነው። ሁለተኛ ደግሞ አገልግሎቱን እንዲጠቀሙ የማነሳሳት ነው። ምክንያቱም አገልግሎት አገልግሎቱን እየሰጡ ካሉት ተቋሞቻችን ውስጥ በቂ አገልግሎት እየሰጡ ያለው ከተጠቃሚ ቁጥር አንጻር ማለቴ ነው። መጠቀም የሚገባውን ያህል ተጠቃሚ የሌለበት ጉዳይ አለ። ኢቨን በአዲስ አበባ ውስጥ እንደ አይነት ሁኔታዎች የሚስተዋሉ ስለሆነ ይሄንን በተለይ እንግዲህ ቅድም እንዳልኩ በህዝቡ ላይ በማህበረሰቡ ላይ በአጠቃላይ ከግለሰብ ጀምሮ የሚሰራ ነው። በተለይ ይህን አስመልክቶ የዘንድሮ የዓለም ኤድስ ቀን መሪ ቃል ምንድ ነው ትኩረት አድርጎ የሚሰራው? የወንዶች ተሳትፎ ና የአገልግሎት ተጠቃሚነት በሚል መሪ ቃል ነው። እየሰራ ነው ያለ ነው ና ይሄ ይደርሳል የሚል ነው። ዶክተር አጎናፍር እዚህ ላይ የሚጨምሩት ይኖራል ወይም የተለየም ካለ እኔ አቶ አለሙ ያለውን ጠንከር ለማድረግ አመራሩን መንግስት አጠናክሮ መያዝ እንዳለበትና፣ አጋር ድርጅቶች፣ መንግስታዊ ድርጅቶች፣ ግለሰቦች በዛ ውስጥ የሚሳተፉበት ሁኔታዎች መመቻቸት እንዳለባቸው አመራሩ ጠንካራ ሆኖ ወደፊትም እንዲቀ ሊቀጥል እንዲችል መንግስት አመራሩ ላይ መቀመጥ አለበት የድራይቪንግ ሲት የምንለው ላይ መቀመጥና፣ ሌላው በዛ መዋቅር ስር ቢሰራ ሰስቴናብል ከሆነ ቅድም ያለውን ዜሮ ቪዥን የወንዶችንም ተሳትፎ፣ ሌሎች የምንፈልጋቸውን ነገሮች ሁሉ ልናሟላ እንችላለን ብዬ ነው ማምነው። በምን ሁኔታ ላይ ይገኛል አሁን በእርሶ ግምገማ? አሁን የሚሉኝ ነገር እንግዲህ አመራሩ ጀምሮ የነበረን ሰዎች ስለሆነ አሁን ኢንተርቪው ላይ እዚህ ፓናል ዲስከሽን ላይ ቴሌፎን ላይ ያለ ነው በይበልጥ መንግስቱና ደረጀ እዚህ የኤች አይ ቪ ኤድስ ሙቨር እና ሼከር ስለሆኑ ስለሚያውቁት አነቃናቂዎች ያለንበት ደረጃ በጣም በጣም በጣም የሚያመረቃ ደረጃ ላይ ነው ያለ ነው። ይህንን እንደው ደፍሬ ማለት ትፈልጋለሁ። ምክንያቱም የነበርንበት ሁኔታ በጣም አንገዳችንን የሚያስደፋ የነበረ ሁኔታ ነው ሲጀመር የነበረው ከሀያ ዓመት በፊት ከአስራ ስድስት ከአስራ ስምንት ዓመት በፊት የነበረው አስታውሳለሁኝ። የዛን ጊዜ ኢትዮጵያ እንደውም ሶስተኛ ነበረች ከደቡብ አፍሪቃ ከህንድ ቀጥላ መሰለኝ። እና አሁን አሁን አንድ ዝርዝር ከፊቴ አለ፣ አስር ሀገሮች ያሉበት ዝርዝር፣ ስዋዚላንድ የምትመራው ማለት ነው፣ ከዛ ቦትስዋና፣ ከዛ ላይ ሶቶ እንደዚህ እያለ ደቡብ አፍሪካ እያለ ይወርዳል። እና ኢትዮጵያ የለችም እዚህ ዝርዝር ውስጥ። እና አንደኛ ይሄ ምን ያህል የተጨበጠ ነው፣ ሁለተኛ አስተማማኝነት ውስጥ ወደፊት ምን ያህል ነው? አቶ አለሙ እንግዲህ አመሰግናለሁ። ዩ ኤን ኤድስ በ ሀያ አስራ ሁለት ላይ ያወጣው ሪፖርት ስናይ ምናልባት ዝርዝሩ በትክክል እጄ ወይም ፊቴ የለም እንጂ ያን ሁኔታ ተጠቅመ ሊሆን ይችላል ጥያቄውን ያነሳውና እንግዲህ ምክንያቱም ዓለም ኢትዮጵያን እንዴት እያያት ነው፣ ስራዎቿ እንዴት እየታዩ ነው የሚለው አጠቃላይ ሁኔታን የሚገልጽ ነው። በተለይ ቅድም እንዳለው የኒው ኢንፌክሽንን በመቀነስ በኩል እና እንደዚሁም ደግሞ ቫይረሱ በደማቸው የሚገኙ ወገኖች የመድኃኒት ተጠቃሚነታቸውም እንደዚሁም ደግሞ የምክርና ምርመራ አገልግሎት ተጠቃሚነት ስናይ በተለይ የሚሊኒየሙን የልማት ግቦች ለማሳካት ይሄ ሀይ ሌቨል ማኔጅ ሚቲንግ የሚባለው ነገር ያስቀምጣቸው ነጥቦች አሉ ወደ እነዛ ነጥቦች እየሄድን ነው ያለነውና በተለይ ባለፉት አስርት ዓመታት ስራዎች በመሰራታቸውና እነዚህም ደግሞ ተጨባጭ ውጤት በማምጣታቸው ኢትዮጵያ ከነበረ ችበት ሁኔታ የተወሰኑ እርምጃዎችን ለመራመድ ችላለች ለማለት ነው የምንችለው ና ወይም ሪፖርቱ ስለ ኢትዮጵያ የሚመሰክር ነው የሚል ሁኔታ ነው ያለኝ እኔ። አስተማማኝነቱ ዘላቂነቱ ምን ይመስሎታል? እንግዲህ ባለፈው ዓመት በአፍሪካ የአባላ ዘር ና የኤችአይቪ ኤድስ ስብሰባ በምናካሄድበት የነበረው መሪ ቃል ምንድን ነው? ኦን ስኬል አፕ ኤንድ ሰስቴን የሚል ነው። አንድ ነገር በባለቤትነት መያዝ እንደገና ማስፋትና ደግሞ ዘላቂ ማድረግ ነው። ምክንያቱም አሁን የተገኙ ሁኔታዎች ከሌሎች ሀገሮች ጋር ስናስተያይ ምናልባት የተሻለ ውጤት ላይ ደርሶ በአሁን ሰዓት ደግሞ ያ ውጤት ተቀልብሶ ወደ ነበሩበት የወደቁ ወይ እየገቡ ያሉ አገሮች አሉ። ከዛ ምን እንማራለን የሚል ነው። አሁን ለውጥ መጥቷል። ለውጡ እንዴት ይዘን መቀጠል አለብን፣ እንዴት ደግሞ ዘላቂ ማድረግ አለብን የሚለው ጎን ለጎን የሚታይና የሚሰራበት ነው። ምክንያቱም የአንድ ጊዜ ለውጥ ለሌላው ጊዜ ደግሞ ውድቀት እንዳይሆን ማለት ነው፣ መዘናጋትን እንዳያስከትል የተገኘውን ውጤት ይዞ ለበለጠና ዘላቂ ለሆነ ውጤት መጓዝን ነው እያሰብን ወይም እየሰራንበት ያለ ነው ነው። ማለት ነው። አቶ ደረጀ እንግዲህ አሁን ደረስንበት ለውጥ መረጃ ሊሆኑን የሚችሉት ቅድም እንደጠቀስኩት በሀገር ውስጥም የተጠናው ዲሞግራፊክል ሰርቬ ጥናት መቀነሱን ያሳያል በሁሉም ዘርፍ። ከዛም ባሻገር ደግሞ በተለያዩ ዓለም አቀፍ ተቋማት በተለይ በዩኤን ኤድስ የተጠናውም ጥናት ይሄን ያመላክታል። ለውጦች አሉ። እንግዲህ ትልቅ ፈተና ሊሆን የሚችለው ምንድን ነው? ይሄን ይዘን መቀጠል እንችላለን ወይንስ ደግሞ እንደገና ይሄ ሊያገረሽ ይችላል የምለው የኔም ስጋት ነው። ግን ይዘን መቀጠል እንችላለን የሚል እምነት አለ። እንዴት ቢሆን ለምለው ነገር፣ አንደኛ አሁን ህዝቡ በባለቤትነት ሁሉንም ፕሮግራሞች መምራት እና የኔ ነው ብሎ መቀጠል አለበት። መንግስት እንደ ከአሁን በፊቱ በውጭ እገዛ ላይ ብቻ ሳይሆን ከራሱን ባጀት እየመደበ በተለይ የህዝቡን በባለቤትነት የሚያረጋግጥበት በተገነቡት የጤና ተቋማት ውስጥ አገልግሎችን ማስፋፋትና ተጠናክሮ እንዲቀጥሉ በሰው ኃይል፣ በገንዘብ በመድኃኒት ከቀጠለ ለተባለው ዓላማ የማንደርስበት ምክንያት የለም። ከዛም አለም አቀፍ አጋሮች አሁን የተገኘው ለውጥ በቂ ነው ብሎ ሳይዘ እንዲያስተናጉ ለውጡን እንደ ትልቅ ስኬት በመቁጠር ለተሻለ ውጤት እንድንተጋ ከፍተኛ ይገዛል ያደርጉልን ይገባል። እኛም ደግሞ በዚህ መዘናጋት የለብንም። በትግሉ ውስጥ ያለኑ ሰዎች በተሻለ መልኩ ይሄ ነገር በስፋት እንዲቀጥል ትልቅ የአድቮኬሲ ስራ መስራት ይኖርብናል ማለት ነው። ህብረተሰቡም አገልግሎቱን እንዲጠቀም ከፍተኛ ቅዝቀሳ ማድረግ አለብን ማለት ነው። በአመራር ደረጃ ያሉ የባለቤትነትን ስሜት በመፍጠር ተሳትፎን በማስፋትና አገልግሎቱን የመጠየቅ ወደ አገልግሎት የመቅረብ ከብዙ ዓመታት ጀምሮም ሲባልባቸው የነበሩ ነገሮች ናቸው። አሁን ምን ያህል እታች ድረስ ደርሰዋል ተጠቃሚው ጋር እስኪጠር ድረስ ወርደው ሰው ያለበት ቦታ ሰው እንዲያገኛቸው ለማድረግ ምን እየተሰራ ነው? እውነት የአገልግሎቶች የሕክምና ተጠቃሚ እየሆነ ነው ወይ ሰው? አቶ መንግስቱ ምናልባት እርስዎ ኤች አይ ቪ በደማቸው ውስጥ ከሚገኝ ሰዎች ጋር በቀጥታ ስለሚሰሩ አገልግሎቶችንም ስለሚፈልጉ፣ ቅድም አቶ አለሙ ካለው እሱን አጠናክሬ ለማለፍ ነው የምንፈልገው። ፕሮግራሞቹን አሁንም ህብረተሰቡ ባለቤት እንዲሆን አድርገን ተከተል አሁንም የምንፈራው ነገር ወይም ደግሞ ነገር አገርሽቶ ወይም ደግሞ ሌላ ይበጣል ብለን የምንሰጋውን ነገር እንከላከል እንችላለን እና በዚህ ላይ አሁንም መጀመሪያ አካባቢ ላይ የነበረው በጣም ሆቱኖ ይንቀሳቀስ የነበረው አሁንም ወደ ታች የማስተባበሩ ስራ በስፋት መቀጠል አለበት ብዬ አስባለሁ። በተለይ በዚህ ዘርፍ ላይ የምንሰራን ሰዎች አስተባብሮ የማለቱ ነገር ተጠናክሮ መቀጠል አለበት ብዬ አስባለሁ። አንዳንድ ነገሮች ይታያሉ። አሁን የመዛናጋት ነገሮች ሁሉ በአንዳንድ የህብረሰብ ክፍሎች አካባቢ ላይ ይታያሉ። እነዛ አሁንም ቀጣይ በሆነ በቸሰብ ሁሉ ስራዎች ላይ ተተሳተፍ እነዛ ነገሮች ሊቀሩ ይችላሉ የሚል እምነት አለኝ እና ስለዚህ በአሁኑ ሰዓት መቅድም ባለባቸው አካባቢዎች የሰርቪስ ወይም የአገልግሎቱ ተደራሽነት በጣም ጥሩ ነው፣ ጥሩ ነው ያለው በሁሉም ጤና ጣቢያዎች፣ ጤና ሴክተሮች የሚከታተሉ አባሎቻችን የተሟላ አገልግሎት እያገኙ ይገኛሉ። መሻሻል ያለባቸው እንዳሉ ባንዘነጋም የሚሻሻሉም ነገሮች አሉ ብለን እናስባለን። በተለይ ሕክምናው ላይ ተዛማጅ በሽታዎች የሚሏቸው አካባቢ ላይ እዛ ላይ በጣም ሰፊ ችግር ይታያል። እነዛ እነዛ አካባቢ ላይ አትሊስት አሁንም ሆስፒታሎች አካባቢ የምንሰራቸው ነገሮች ይቀሩናል ብዬ አስባለሁ። ምክንያቱም እኔ እዚህ ያሉትን ሰዎች ምሬት ስለሆነ ስምሰማው ማለት ነው። ስለዚህ ግን በአጠቃላይ ሲመዘን ግን ስራዎች አሁንም ቀደም ሲል እንደነበረው በጣም ሞቅ ባለ ሁኔታ ሞቀን ስናስተባበር የነበር ነው። ስራ እያስተባበር ህብረትን እየፈጠር ችግሩን መቅረፍ እና መያዝ እንችላለን። አሁንም ለዘብ ማለት የለብን መዘናጋት የለብንም እና ስለዚህ ከሞላ ጎደል ሰርቪሶች ግን እየተሟሉ ናቸው፣ ጥሩ ናቸው ያሉት ነው። አሁን አቶ መንግስቱ ያነሷቸው ነጥቦች፣ ቁልፍ ነጥቦች ይመስሉኛል። መዘናጋት ይታያል። የተዛማጅ በሽታዎች ሰፊ ችግር ይታያል። እነዚህ እነዚህ ሁኔታዎች ናቸው ወደ ዜሮ ራዕይ ይወስደናል ተብለው የሚታ የእነዚህ ሁኔታዎች መወገድ ነው፣ በንቃት የመስራት ጉዳይ ነው። ነገር ግን አሁንም የመዘናጋት ሁኔታ አለ ከተባለ፣ እነዚህ በተዛማጅ በሽታዎች ላይ ችግር አለ ከተባለ ከኤድስ ነጻ የሆነ ትውልድ የሚፈጠርበት ሁኔታ ደካማ ነው ማለት ነው። ሁላችሁም ትጋራላችሁ ይህንን አሁን አቶ መንግስቱ ያነሱትን ጉዳይ። አቶ ደረጀስቲ እርሶ ምን ይላሉ? የማህበራቱ አስተባባሪ ስለሆነ። አዎ የሁሉም አካባቢ ችግር ነው፣ የእኛ ብቻ ሳይሆን የጤና ተቋማትም ጥያቄ ነው። ይሄን በተደጋጋሚ ከሚመለከታቸው ከጤና ጥበቃ፣ ከኤች አይ ቪ መከላከያና መቆጣጠሪያ ጽሕፈት ቤት፣ ከዛም አልፎ የህዝብ ተወካዮች ምክር ቤት ማህበራዊ ጉዳይ ቋሚ ኮሚቴ ላይ ብዙ ውይይት አድርገን ነገሮቹ በሂደት ላይ እያሉ ነው እየተነገረን ያለው። በተለይ የሚገዙት መድኃኒቶች ዝርዝር ለኢትዮጵያ መቅረብ ያለባቸው አሁን በፊት የተዘጋጀው የነዚህ የተጓዳኝ በሽታ የህክምና መድኃኒቶች ቀደም ብሎ የተዘጋጀው ዝርዝር አሁን የጸረ ኤች አይ ቪ ኤድስ መድኃኒት ሀገራችን ከገባ በኋላ ተጨማሪ የሚያስፈልጉ አሉ እነሱ ለይቶ ተዘጋጅቷል። እንደውም ለግዢ ለኢትዮጵያ መድኃኒት አቅርቦት አጀንሲ ተሰጥቷል ተብሎ መረጃው ደርሶናል። ሆኖም ግን አሁንም አልፎ አልፎ በአንዳንድ ጤና ተቋማት በሆስፒታሎች ከሐኪሞች ጭምር በተለያዩ ስብሰባዎች ላይ የሚነሱ ትልቅ ችግሮች ናቸው። ነገር ግን ባለኝ ተጨባጭ መረጃ መሰረት አሁን ግዢዎቹ እየተካሄዱ ናቸው የሚል ነገር አለ። በተለይ አቶ አለሙ በዚህ ጉዳይ ላይ ከኔ የተሻለ መረጃ አለ ክፍተቱ መኖሩን እስከ ቅርብ ጊዜ ድረስ እንደተፈጸመ ማውቃለሁ። በዛ ላይ የተወሰኑ ቅሬታዎች ከተጠቃሚዎች ብቻ ሳይሆን ከአገልግሎት ሰጪ ተቋማት ከጤና ተቋማትም እየቀረበ ያለው ጥያቄ መሆኑን ነው ለመግለጽ የምፈልገው። ይሄን ነው ያለኝ መረጃ። የውይይቱን ተሳታፊዎች አመሰግናለሁ፣ ሰሎሞኑንም ጭምር። ቀሪው ክፍል አድማጮች በሌሎች ዝግጅቶች ይስተናገዳል። ይህ የአሜሪካ ድምፅ የአማርኛው አገልግሎት ነው።